የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲውን እንደ አውቶቡሱም ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምን አመሻችሁ? የዛሬው ሕዳር 15 2009 ዓ.ም የጋቢና ቪኦኤ ዝግጅቶቻችን በርካታ ዝግጅታችን በርካታ የኢትዮጵያ ጉዳዮችን ይዟል። በኢትዮጵያ የፖለቲካ ቀውስ በዚሁ ከቀጠለ ሀገሪቱ ልትፈርስ ትችላለች ሲል ኤዴፕ አስጠነቀቀ። ፓርቲው ጠቅላላ ጉባኤውን በማካሄድ ላይ ነው። የፖለቲካ ቀውሱን ለማርገብ አንድ ጠንካራ ፓርቲ መፈጠር አለበት ብሏል። የአማራ ክልል ግምገማና ሹመትም አካሂዷል። ሁለቱንም ጉዳዮች የተመለከቱ ሪፖርቶች ከአዲስ አበባ ዘጋቢዎቻችን እንሰማለን። ዛሬ በመላው አሜሪካ ታንክስጊቪንግ ወይም የምስጋና ቀን አሊያም ፕሮፌሰር ጌታቸው ኃይሌ ወደ ግዕዝ እንደመለሱት በዓል አኮቴት እየተከበረ ይገኛል። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው ዋናውን እንትን ውስጡ ነው። በሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብረው ቁጭ ብለች ተሰባስበች ምግብ መብላትና ስለ እርስ በርስ መተዋወቅ ይህንን የምስጋና ቀንን በማሰብ በዋሽንግተን ዲሲ እና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ለሀገሩ እንግዳ አልሆኑ ስደተኞች የራት ግብዣ ምሽት አዘጋጅቶ ነበር። የድርጅቱን ዋና አስተባባሪ የሆኑት ወይዘሮ ቤቴልሔም ደስታን ሰማችዋቸው። በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ሕጻናት ለውጊያ መመልመልና መጠቀምን ለማቆምና ለመከላከል ተስማምቷል። ዘገባ አለን። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል፣ ሙዚቃም እናደምጣችኋለን። በፌስቡክ አትቪዮ አማሪክ ላይ በቀጥታ በሚተላለፈው ስርጭታችን ላይ አስተያየቶቻችሁን ስጡን። ላየር እናበቀዋለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ታንክስጊቪንግ ማለትም የምስጋና ቀን በመላው ዩናይትድ ስቴትስ እየተከበረ ነው። በዚህ የምስጋና ቀን በተለይም ለኒውዮርኩ የሜሲስ አመታዊ የሰልፍ ስነ ስርአትና የጸጥታ ጥበቃው ተጠናቅሮ ቦምብ አነፍናፊ ውሾች በየአካባቢው መሰማራታቸውን የፖሊስ ባለስልጣናት አስታውቋል። የባለፈው ሳምንት አንድ የአይሲስ ድረገጽ መጽሄት ይህን የኒውዮርኮን ሰልፍ ተስማሚ የጥቃት ኢላማ ብሎ ሲያበቃ ለአንባቢዎቹም ሰዎች ላይ ጉዳት ለማድረስ ተሽከርካሪዎችን እንዲጠቀሙ አሳስቧል። የኒውዮአርስ ፖሊስ ግን ተጨማሪ የጥበቃና ፖሊስ የሰው ኃይል አሰማርቶ ሰልፉን ስነ ስርአት በሰላም ለማካሄድ ዝግጅቱን እንዳጠናቀቀ ታውቋል። የምስጋና ቀንን ምክንያት በማድረግ ወደ ኋላ ላይ ዝግጅት ይኖረናል። የሶማሌ የባህር ወንበዴዎች ጥቃት በከፍተኛ ደረጃ በመቀነሱ ኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጀመረው ኦፕሬሽን ኦሽን ሺልድ ማቋረጡ ተገለጸ። ኔቶ በህንድ ውቅያኖስ የማካሄደውን የባህር ላይ ቅኝት ለመጨረሻ ጊዜ ያካሄደው የዴንማርክ አየር ኃይል መሆኑም ይታወቃል። የኔቶ ኦፕሬሽን የባህር ላይ ውንብድናን ስጋት የደቀነባቸው የአውሮፓ ህብረት፣ የዩናይትድ ስቴትስ እና ሌሎች ነጻ አገሮችን ያካተተ በተቀናጀ መልኩ ከፍተኛ ስኬት ያሳየ ዓለም አቀፍ የባህር ቅኝት ነው። የኔቶ አውሮፕላኖች የሚበሩት ከሲሸልስ በመነሳት መሆኑ ይታወቃል። ደቡብ ሱዳናውያን ከአንዲት አመፅ ከተቀሰቀሰባት ከተማ ሽሽት ላይ መሆናቸው ተሰማ። ከዚህ ቀደምም ከደቡብ ሱዳን ውዝግብ ለማምለጥ የሚፈልጉ መሸሽና መጠለያ የነበረችው የከተማ ዛሬ በሀገሪቱ የተቀሰቀሰው የእርስ በርስ ጦርነት ውስጥ የአመፅ መናኸሪያ ሆናለች። በመጨረሻም የተባበሩት መንግስታት የሰላም አስከባሪ ኃይል እንዳስታወቀው ማዕከላዊ አፍሪካ ሪፐብሊክ ውስጥ በተቀናቃኝ ሚሊሻ አባላት መካከል በተካሄደ ከባድ ውጊያ ቢያንስ አስራ ስድስት ሰዎች ሞተው ሌሎች በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን የጋቢና ጉዟችን ይቀጥላል ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱጌዘር የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ መደበኛ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቅርበዋል። መንግስት፣ አሁን ያለውን የፖለቲካ ቀውሱን ለማርገብ ድርድር መጀመር እንዳለበትም የጉባኤው አባላት ገልጸዋል። ቀውሱ በአሁኑ መንገድ ከቀጠለ አገሪቱ ትፈርሳለች ሲሉም አቶ ልደቱ አስጠንቅቀዋል። መግለጫውን የተከታተለው መለስካቸው አመሀ ከአዲስ አበባ መስመር ላይ ይገኛል። መለስካቸው፣ እንደምናመሸ እንደምና አመሸሽ። እንግዲህ ዛሬ ኢዴፓ መግለጫ ሰጥቷል፣ እና እዛ መግለጫ ላይ ተገኝተህ ነበር። እስቲ የመግለጫውን የነበረውን ሀሳብ አጠራ አድርገህ ለአድማጮቻችን አካፍለን። እንግዲህ መግለጫው ዋናው ጉዳይ ፓርቲው ሰባተኛ ጉባኤውን ለመጥራት እየተዘጋጀ መሆኑ ነው። ነገር ግን ይህን ሰባተኛውን ጠቅላላ ጉባኤ ልዩ የሚያደርገው በመግለጫው አባባል አሁን ከተከሰተው አገሪቱ ካለችበት ሁኔታ አኳያ ይሄ መደበኛ ጉባኤ እንደሌላው ጊዜ መደበኛ ጉባኤ ሊሆን አይችልም። ይህንን አገሪቱ ያለችበት ሁኔታ የሚለውጥ አይነት ፓርቲ መፈጠር አለበት። ይህን ለመፍጠር ደግሞ ብዙ ተቃዋሚ ፓርቲ ውስጥ ከዛሬ ድረስ ያደረጉት እንደነበረው በኢትዮጵያ ውስጥ ለመደባለቅም ማለት ለአንድነትም ሆነ ለመዋሃድም ሆነ በጥምረት ለመስራት ብዙ ተሞክረዋል። ነገር ግን እስካሁን ድረስ ብዙም ፍሬ ያፈራ አይደለም። ይሄ ግን በተቻለ መጠን ካለፉት ሁኔታዎች ተሞክሮ ተወስዶ የተሻለ ጠንካራ ፓርቲ መፈጠር አለበት። ይሄ ፓርቲ ካልተፈጠረ አሁን ባለንበት ሁኔታ ከከተል ችግር ይከተላል። እንዲያውም የሀገሪቱ ህልውና ሁሉ አደጋ ላይ ነው የሚል አይነት ነው መለስካቸው። ምንድን ነው አንድ ጠንካራ ፓርቲ ሲል እንግዲህ ዴፓራሱን ራሱን የቻለ አንድ ፓርቲ ነው፣ ሌላ አንድ ጠንካራ ፓርቲ ሲል ከሌሎች ፓርቲዎች ጋር ጥምረት መፍጠርን ይጨምራል። ምን አይነት ፓርቲ መቋቋምን ነው የገለጸው? ልክ ነው እንግዲህ ጠንካራ ፓርቲ ሲል ፕሮግራሙ የታወቀ ነው። አንድ ፓርቲ አንድ ብቻ ፓርቲ የሚል አይመስለኝም። ወይንም እንደዚያ ያለ ዝንባሌም ያለ አይመስልም። ነገር ግን በኢትዮጵያ ውስጥ እስከዛሬ ድረስ በተቃዋሚ ፓርቲ ታሪክ ምንም ጠንካራ ፓርቲ የለም። በተለይ በድርጅት አኳያ፣ በሀሳብ ሊኖር ይችላል፣ ግን በድርጅት አኳያ በጣም የተናከረና ህዝቡን ከኋላ ያስከተለ አብዛኛውን ነው ከኋላ ያስከተለ ህዝብ ፓርቲ የለም። ይህን ለማድረግ በእርግጥ አሁን እንዳልሽው ከፓርቲዎች ጋር በጽምረት ለመስራትም ጥሪ አቅርቧል። ከዚያም በተረፈ ደግሞ ፓርቲው ራሱን ስያሜውንም ፕሮግራሙንም ፎርሴቅ ወይም ለመተው እስኪችል ድረስ ወይም እስከ መተው ድረስ ሊደርስ የሚችል ውሳኔን ያስተላለፈው እንግዲህ ወይንም እስከዚያ እንሄዳለን የሚለው ፓርቲ በዚህ አቶ ልደቱ በመግቢያው ላይ እንደጠቀስ ነው። አቶ ልደቱ አንድ ጠንካራ ፓርቲ ከሌለ እና ኢህአዴግ ለድርድር ዝግጁ ካልሆነ አገሪቱ ወደ መፍረስ ትሄዳለች ብለዋል የሚል ነገር አንስተን ነበር። አነጋግረሃቸው ነበር ወይስ በመግለጫው ላይ የሰጡት ሐሳብ ነው? ከሆነስ ምንድን ነው ለማለት የፈለጉት? እንግዲህ በመግለጫው ላይ የተነሳ ሐሳብ ነው። በመግለጫው ላይ የተነሳ ሐሳብ ስንል ጋዜጠኞች ካነሷቸው ጥያቄዎች ተነስቶ ነው ይሄ ያሉት። ምንድን ነው ይሄ? በዚህ አስቸኳይ ጊዜ አዋጅ አለ። በአስቸኳይ ጊዜ አዋጁ እየተደረገ ያለው ከጠበቅነው ውጭ ነው ነው የሚሉት አቶ ልደቱ። ምንድን ነው አስቸኳይ ጊዜ አዋጁ የተፈለገው? ያለውን ሁኔታ አረጋግቶ ወደ ፖለቲካ ድርድር፣ ወደ የሕዝቡን ጥያቄዎች ወደ መመለስ በተለያዩ ትላልቅ ባለስልጣናት በተነገረው መሰረት ወደ ድርድር ከተቃዋሚ ፓርቲዎች ጋር ወደ ድርድር መሄድ ነበር። ያ ሳይሆን ቀርቶ አሁን ግን የምናየው በየጊዜው በዜና የምንሰማው በእሳቸው አገላለጽ እንዳለ ይሄ የአስቸኳይ ጊዜ አዋጅ መፍትሄ እየሆነ እንደመጣ ነው የተወሰደው። ይሄ ከሆነ በወታደራዊ ኃይል ታፍኖ ነው እንጂ እንደገና ወደ ነበረበት እንመለሳለን ነው የሚሳቸው። መለስካቸው እንግዲህ እሺ፣ ወደ ነበርንበት የምንመለስ ከሆነ ወደ ብጥብጥ፣ ወደ ጦርነት፣ ይሄ ደግሞ ያየነው ነው፣ በሲሪያም፣ በሊቢያም በብዙ ሀገሮች እየተመለከት ነው ያለው ጉዳይ ስለሆነ ይሄንን ለማሰባሰብ ይህንን ኃይል ለማሰባሰብ እና ሰላማዊ በሆነ መንገድ ለውጥ ለማምጣት የተጠናከረ ፓርቲ ያስፈልጋል ማለት ነው። እንግዲህ የሚሄዱት እሺ። መለስካቸው እንግዲህ በጣም እናመሰግናለን። ይህንን በተመለከተ ከምሽቱ ሶስት ሰዓት ሰፋ ያለ ዘገባ እንደምታስደምጠን ተስፋ እናደርጋለን። ለአሁኑ በጣም እናመሰግናለን። እግዜር ስጥልን። አመሰግናለሁ። ለሶስት ቀናት ያካሄደውን ጉባኤ ያጠናቀቀው የአማራ ክልል ምክር ቤት አስር ነባርና አስራ ሁለት አዳዲስ ተሿሚዎች የተካተቱበት ካቢኔ ይፋ አድርጓል። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱ ዓለም በያዙት ኃላፊነት እንደሚቀጥሉ ተጠቁሟል። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም ለህዝቡ ጥያቄ ምላሽ መስጠት እንዲችሉ ተደርገው እንደሚደራጁ አቶ ገዱ አንዳርጋቸው ለሀገር ውስጥ መገናኛ ብዙኃን ተናግረዋል። በዚህ ጉዳይ ላይ አጠር ያለ ማብራሪያ ሊሰጠን እስክንድር ፍሬው መስመር ላይ ነው። እስክንድር እንደምናመሸ፣ እንደምናመሸሽ ጽዮን። አዲስ አበባ ዛሬ እንዴት ነው? አዲስ አበባ እንግዲህ ዛሬ ባልተለመደ ወይ ደግሞ ሰሞኑን ባልታየ ሁኔታ የረሳ ነው ዝናብ እያካፋ ነው። አሁንም ዝናብ እያካፋ ነው፣ አንቺን እያነጋገርኩ ባለሁበት ሰዓት እኛም ያለንበት ከተማ ዋሽንግተን ዲሲ ዛሬ ደመናማና ቀዝቀዝ ያለ ነው። ስለዚህ በአየር ንብረት ተቀራራቢ ሆነናል ማለት ነው። ወደ መግቢያዊ ላይ የወዳነሳሁት ጉዳይ ልምጣና የአማራ ክልል ጉባኤውን ካጠናቀቀ በኋላ ይፋ ያደረገው ሹምሽር አለ። እስቲ ስለሱ አጠር ያለ ማብራሪያ ስጠን። እንግዲህ ጽዮን፣ አንቺም እንዳልሽው ለሶስት ቀናት ያካሄደውን ጉባኤ ያጠናቀቀው የአማራ ክልል ምክር ቤት አዲስ ካቢኔ ይፋ አድርጓል። በክልሉ ከተካሄደው የተቃውሞ እንቅስቃሴ በኋላ የተካሄደ የመጀመሪያው የካቢኔ ሹምሽር ነው ይሄ በአማራ ክልል ይፋ የተደረገው ማለት ነው። በኦሮሚያ ክልል እንደታየ ሁሉ በዚህ ክልልም አብዛኛዎቹ ተሿሚዎች አዳዲስ የሚባሉ ሰዎች ናቸው። ከሀያ ሁለቱ ተሿሚዎች አስራ ሁለቱ አዳዲስ መሆናቸውን ነው በመንግስት የመገናኛ ብዙሀን የተጠቀሰው የአማራ ክልል ምክር ቤት ያስታወቀው። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው እና ምክትላቸው አቶ ብናልፍ አንዱዓለም ቀደም ሲልም እንደገለሹ መግቢያው ላይ በያዙት ኃላፊነት መቀጠላቸው ተጠቁሟል። ከእነሱ በተጨማሪ ዘጠኝ ነባር የቢሮ ኃላፊዎች ባሉበት እንደሚቀጥሉ ተገልጿል። የተሿሚዎቹን ዝርዝር ለምክር ቤቱ ያቀረቡት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ካስ የተደረጉትን የሹመት መስፈርቶችም አብራርተዋል። ተሿሚዎቹ በተለያየ ደረጃ ያካበቱት የአመራር ልምድ ከእነዚህ አንዱ መሆኑን ጠቅሰዋል። አዳዲስ ምሁራንን በማቀላቀል ካቢኔውን በተማረ ኃይል ለማጠናከር መሞከሩንም አስረድተዋል። እንግዲህ እስክንድር በመግቢያውም ላይ እንደተጠቀሰው የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ለሀገር ውስጥ በመገናኛ ብዙኃን ይህንን ሹምሽር አስመልክተው መግለጫ ሰጥተዋል። ና ምክንያቱ ምንድን ነው ያሉት? ይሄ ሹምሽር ያስፈለገበት ምክንያት እሳቸው እንዳሉት አዲሱ ካቢኔ የአዲሱ ካቢኔ መደራጀት ለህብረተሰቡ ጥያቄዎች ምላሽ ለመስጠት ያለመ ነው። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም እንደዚሁ የህብረተሰቡን ጥያቄዎች መመለስ እንዲችሉ ተደርገው እንደሚደራጁ ገልጸዋል። ሰፋ አድርገን ስናየው ደግሞ ጽዮን፣ እንግዲህ በአገሪቱ በተለይ በአማራና በኦሮሚያ ክልሎች የተቃውሞ እንቅስቃሴ ከተጀመረ በኋላ ኢህአዴግ ባደረጋቸው ስብሰባዎች በተለይም ባለፈው በሁለት ሺ ስምንት ዓመተ ምህረት መጨረሻ አካባቢ ባደረገው ስብሰባ ላይ ስልጣንን ለግል ኑሮ ማሻሻያነት የመጠቀም አዝማሚያ አንዱ ችግር መሆኑን አስታውቆ ነበረ። እንግዲህ በህብረተሰቡ እየተነሱ ያሉ ችግሮችን ከመፍታት አንፃር በገመገመበት ስብሰባ ማለት ነው። ይህንን መነሻ በማድረግ ከዚህ ከያዝነው ዓመት መጀመሪያ አንስቶ የለውጥ እርምጃዎች እንደሚወሰዱም ጠቁሞ ነበረ። ይህንኑ መነሻ በማድረግ እንግዲህ በኦሮሚያ ከዚያም በፌዴራል መንግስቱ የተደረጉ የካቢኔ ሹምሽሮች ይታወሳሉ። እንግዲህ ጽዮን እንደምታውቂው ኢህአዴግ ግንባር ነው የአራት ድርጅቶች ማለት ነው። እንግዲህ ኦሮሚያንም አማራንም ትግራይንም ደቡብንም የሚያስተዳድሩት የኢህአዴግ አባል ድርጅቶች የሆኑት ናቸው። እና በዚህ መሰረት አሁን በኢህአዴግ ደረጃ የተካሄደው ግምገማ ውሳኔ ነው በእነዚህ ክልሎችም እየተተገበረ ያለው ከያዝነው ዓመት መጀመሪያ ጀምሮ የለውጥ እርምጃዎች ይወሰዳሉ ሲባል እና በፌዴራል መንግስቱም የካቢኔ ሹምሽር ሲተገበር ወይም ይፋ ሲደረግ ይሄው በኦሮሚያም ተደርጓል፣ በአማራም ተደርገዋል። እና በኢህአዴግ ደረጃ የተወሰነው ውሳኔ ነው እንግዲህ በተዋረድ ወደ ክልሎችን እየወረደ የሚገኘ ነው። እንግዲህ በኦሮሚያ ክልል እንደጠቀስከው እስክንድር፣ በኦሮሚያ ክልል ሹም ሽሩ ከተደረገ በኋላ በርካታ አስተያየት ሰጪዎችን አነጋግረን ነበር። የአሜሪካ ድምጽ ከኢትዮጵያም ከዚህም በወቅቱም ያነጋግር ናቸው ሰዎች ሹም ሽሩ ለተነሱ ጥያቄዎች መልስ የሚሰጥ አይደለም የሚሉ ሀሳቦችን የያዙ አስተያየቶችን አስተናግደናል። በዚህም በአማራ ክልል ሹም ሽር ላይ በተመሳሳይ አስተያየቶችን ሰብስበን እንግዲህ በአንተም በኩል እንደሱ አይነት አስተያየቶችን አካተ አካተህ የአማራ ክልልንም እንደዚሁ አካትህ ሪፖርት እንደምታስደምጠን ተስፋ እናደርጋለን። አዎ ሲሆን እንግዲህ ይህ ሹምሽር ምን ማለት ነው፣ በተለያዩ ወገኖች እንዴት ይታያል፣ ገዥውን ፓርቲ ጨምሮ የገዥውን ፓርቲ አካሄዶች በሚተቹ ተቃዋሚዎች እና በሌሎች ኅብረተሰብ ክፍሎች እንዴት ይታያል የሚለውን እንግዲህ እንደተሳካልን አስተያየቶችን ጭምር አክለንበት ልንመለስበት እሞክራለን ልንመለስበት እሞክራለሁ። ጽዮን አመሰግናለሁ። በጣም አመሰግናለሁ እስክንድር። አመሰግናለሁ ጽዮን። የምትከታተሉት የጋቢና ቪኦኤን ዝግጅታችንን ነው። እንግዲህ በመግቢያችን ላይ እንደጠቀስ ነው ዛሬ የምስጋና ቀን በመላው አሜሪካ እየተከበረ ይገኛል። በዋሽንግተን ዲሲ እና በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ ለሚገኙ አዲስ መጥ ስደተኞች የአሜሪካውያንን የምስጋና ቀን ተሰባስበው እንዲያከብሩ በስደተኞች ዙሪያ የሚሰራው ድርጅት ወይም በምህጻረ ቃር ኢሲዲሲ የሚባለው የራት ምሽት አዘጋጅቶ ነበር። በድርጅቱ ቅርንጫፍ መስሪያ ቤት የአፍሪካ ልማት ስደተኞች ዋና ዳይሬክተር እና የልማት ምክር ሰራተኛ ዋና ዳይሬክተር ሳራ ዙሎ እና የድርጅቱ ዋና አስተባባሪ ቤቴሌም ደስታን ስለ በዓል ዝግጅቱ መስታወት አራጋው አነጋግራቸዋለች። አሜሪካውያኑ በጉጉት ከሚጠብቁት በዓላት መካከል አንዱ ታንክስጊቪንግ ወይም የምስጋና ቀን ነው። ቤተሰብ ዘመድ አዝማድ የሚገናኝበት፣ የሚመሰጋገንበት፣ እንዲሁም በአንድ ማዕድ ተቀምጦ ለበዓሉ የተዘጋጀውን በጋራ የሚቋደሱበት ቀን ነው። በዚህ የምስጋና ቀን በዋሽንግተን ዲሲና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ከተለያዩ ሀገሮች ወደ አሜሪካ ለመጡና ለሀገሪቱ እንግዳ ለሆኑ ስደተኞች የራት ምሽት ሲያዘጋጅ አምስት ዓመታትን አስቆጥረዋል። ስለ ዘንድሮ የራት ምሽት ዓላማ የድርጅቱ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ነግረውናል። ይሄ እንግዲህ እኛው የእኛ ዋና ስራችን እዚህ ሀገር ስደተኞችን ማቀበል ነው። ስደተኞች የሚመጡት ከተለያዩ ሀገሮች አፍጋኒስታን፣ ሲሪያ፣ ኢራቅ፣ ኢራን፣ ኤሪትሪያ፣ ኢትዮጵያ ፓኪስታን፣ ቻይና በጣም ከተለያዩ ሀገሮች የሚመጡ ስደተኞች ናቸው። ይህንን ዝግጅት በየመቱ ነው የምናዘጋጀው። ሁሌ የምናዘጋጀው ከታንክስጊቪንግ በፊት ያለው እሑድ ላይ ነው የምናዘጋጀው። ዋናው እንትኑ ታንክስጊቪንግን እንደምታውቂው ድሮ የነበሩት ኔቲቭ እንዲኖቹ መጀመሪያ ዜ የመጡትን ሴትለሮችን ነው አብሮ የመጀመሪያ ጊዜ አብሮ ምግብ የበሉበት ነው የሚባለው። እንግዲህ እሱን በዓል ለመቀጠል ነው ያው ዲስ የሚመጡትን ሬፊጂዎቹን ከኮሚኒቲው ጋር ነው ጋር አብረው ተቀላቅለው ታንክስጊቪን ግን እንዲያከብሩ ነው። ለኮሚኒቲዎችም ለማሳወቅ ነው ሪፊጂ ምንድን ነው? ማን ናቸው? ከየት መጡ? የሚለውንም ነገር እንዲያውቁ ለማድረግ ነው። እሱን ነው ይሄኛው አምስተኛ ዓመታችን ነው። እንግዲህ ለተከታታይ አምስት አመታት ይህንን ዝግጅት አዘጋጅታችኋል ማለት ነው? አዎ፣ ኢትዮጵያውያን ኤርትራውያን ይመጣሉ። አዎ፣ ኢትዮጵያውያን፣ ኤርትራውያን፣ ሱዳን፣ ኮንጎ፣ ሶማሊ ኦርጋናይዜሽኑ ይሄን ሁሉ ሰው ነው እንትን የሚል ሪሲቭ ተቀብሎ እንትን የሚል እነሱ እዚህ ሀገር አዲስ ኑሮ እንዲጀምሩ የሚረዳው እናንተ ናችሁ። መጠለያውን የምታዘጋጁት ከሁሉም ጀምሮ ነው። እነሱ ከመምጣታቸው በፊት ቤት አዘጋጅተን የቤት እቃዎችን ገዝተን ከመጡም በኋላ ትምህርት፣ ስራ፣ ሕክምና ሁሉን እንዲያገኙ የምናደርገው እኛ። ስደተኞች እዚህ ሀገር ይመጣሉ የባህል ግጭት ይኖራል እና እነዛን የባህል ግጭቶች እንዲረዱት ወይም እንዲያውቁ የምታደርጉት ስልጠና አለ? አንደኛው ሰርቪስ የምንሰጣቸው ካልቸራል ኦሪየንቴሽን ነው። እዚህ ከመምጣታቸው በፊትም ያገኛሉ፣ እዚህ ከመጡ በኋላም ያገኛሉ። ምን ያህል ሰዎች ነበሩ የተሳተፉት በዚህ በምስጋና ራት ግብሻ ላይ? በጣም ብዙ ሰው ነበር። ከሶስት መቶ በላይ ሰው ነው ፓርት ቤት ያደረገ። የአፍሪካ ስደተኞች ልማት ዋና ዳይሬክተር የሆኑት ወይዘሮ ሳራ ዙሎ የራት ምሽቱ ምን ይመስል እንደነበር ሲገልጹ አንድ ቦታ እንደ ማህበር ነው። ማህበር ሲሄዱ ሰው ምግብ ይዞ እንደሚሄድ ሰው ባዶ እጁን አይመጣም። እኔ የምንጋብዛቸውን እንትኖችን በሙሉ እንኳን ሬፊጂዎቹ የራሳቸውን የሀገራቸውን ምግብ ሰርቶ ይመጣሉ። ተጋባዡም ደግሞ ከኮሚኒቲ ማህበረሰብ ማህበረሰብ ማህበረሰቡ የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ፣ ሰው የለም። ሁሉም ትንሽ ነገር የሆነ ምግብ ይዞ መጥቶ ሁሉም አንድ ላይ ያንን ምግብ ለመካፈል ነው። ቴንክስ ጊቪንግ በዓሉን ካሰብሹ ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብሮ ቁጭ ብለሽ ተሰባስበሽ ምግብ መብላትና ለእርስ በርስ መተዋወቅ የሰዎቹ ምላሽ ምን ይመስል ነበር? እዛ የተሰበሰቡት በሙሉ ኦ፣ በጣም ምላሹ በጣም ሀይለኛ ደስታ ነበረ። ያው ሬፊጂዎቹን የማወቅ የነሱን ምግብ የማየት የነሱን በዓል መልመድ የእነሱን ቋንቋ መስማት የነሱን ዳንስና ሙዚቃ መስማት ለእነሱ እድል ስላገኙ በጣም ህብረተሰብ ህብረተሰቡን ደግሞ ስንል ቤተክርስቲያኖችም ይመጣሉ። ብዙ ቤተክርስቲያኖች አሉ። የምግ ሬስቶራንቶች ይሰጣሉ። ትልልቅ ግሮሰሪዎች፣ የምግብ ግሮሰሪዎች ይሰጣሉ። ሁሉ ነገር እዛ ያለው የተሰጠቃ ነው። ስጦታ ነው። ምንም የተገዛ ምን ያለቃ ምንም የለም። ሁሉ ነገር እንትኑን ራሱ የጠረጴዛውን ልብሱን ብታይ አበባውን ቢሆንም ለዘፈኑን የምንጠቀምበት ስፒከር ቢሆንም ሁሉ ነገሩ በሙሉ ለዛን ቀን ተብሎ የተሰጠ ስጦታ ነው። እንዳልኩሽ፣ እነዚህ ሰዎች አዲስ ናቸው ለዚህ ሀገር ሲመጡ እነዚህን ሲመጡ ሰዎቹ ሰው ብዙ የሚያውቀውን ነው የሚፈራው። ስለዚህ ነው ሰውን ስትተዋወቂው ሰውን ስትለምጁ ከሰው ጋር ቁጭ ብለሽ ምግብ ስትበይ ያ ሰው እንዳንቺ መሆኑን ቶሎ ይገባሻል። እንዳንቺ እንኳን ያንቺን አይነት ቋንቋ ቢያወራም ያንቺ አይነት ሃይማኖት ባይኖረውም የሰውነት አይነት ለሰው ለሰው የምንተዋወቅበት ነገር ይኖራል። ሁሌ ሰው ሴት እና እሱን ነው ለሰው ለዚህ ለአሜሪካን ላሉት ሰዎችን እንዲያውቁ የምንፈልገው እና አሁን እሱን ድግሱን ስንደግስ ድግሱ ለሁሉም ሰው ክፍት ነው ነው፣ በግብዣ ብቻ አይደለ፣ የተጠራ ሰው ብቻ ሁሉ ሰው፣ ማንም ሰው መምጣት ይቻላል። ይኖ ከየት ሀገር መጣች? ስማችሁ ማን ነው? እናንተ ሀገር ምግቡ እንዴት ነው የሚበላው? ሲልነት በጣም በሚገርም አይነት ሰው በጣም ከአንቺ የተለየ የሚመስልሽ ሰው ብዙ ቁጭ ቤት አብረሻቸው ስታዋሪ እና አብረሻቸው ምግብ ስትበይ ልክ እንደ አንቺ እንደሆኑ ወደ ትገነዘቢያለሽ። እና ትልቁ እንትን የዚህ ግብዣ እሱ ነው ዋናው። አሁን እስፔሻሊ እንዲያውም አዲስ ምርጫ መጥቷል። ምን ብሏል? እና ያው ብዙ ስለ ኢሚግራንት ብዙ ወር እየተወራ ነው እንደመጣቂ እና ለህዝቡም ደግሞ የእኛ ስራ እሱ መሆን አለበት። ኢሚግራንት ማለት እስፔሻሊ ሬፊጂ ማን ናቸው፣ ከየት እንደሚመጡት፣ ለምን እዚህ ሀገር ማ ምን አይነት ሰዎች ናቸው የሚለውን ለህዝቡ ለማስተዋወቅ እንዲ አይነት ድግፍ ስታደረጊ እና ሰው እንዲቀላቀል አብረ ስታደረጊ ሰው አንዴን ለማመድ ስታረጊ የበለጠ ሰውን ታስተምሪያል። መቼም የምስጋና ቀን እራት ከተባለ ምግቡ ከተርኪ ነው የሚጀምረው። እንግዲህ ስዕሉን አድማጮቻችን እንዲያገኝ ለመሳ ከምሳት እንግዲህ ከተርኪ ይጀምራል። የአሜሪካን ያው ተርኪ አለ፣ የድንች ገንፎ አለ። ያው እንግዲህ በአሜሪካኑ ነው ነው የምጀምርልሽ። ሳፊንግ የሚሉት አለ። ሳፊንግ ያው ተርኪው ሲጠበስ ተርኪው ሆዷ ውስጥ ተገብቶ ብሪብሪ ነው ዳቦ የሚሞላው ነው። እሱን እሱ ከዶሯ ሆድ ይወጣና ከጎና ብሮ ይቀመጣል። እሱ አለ። አምበር የሚሉት ነገር አለ። እንደ እንጆሪ አይነት ቆምጠጥ የሚል አይነት ነገር ነው ፍራፍሬ ነገር ነው። እሱ አለ። ያው መኮሮኒ ከበቺ ተደባልቆ የሚሰራ አለ። ይሄኛው እንግዲህ ያው ደንበኛ የአሜሪካ የባህል ምግቡ ነው። በዚህ በምስጋና ቀን የሚበላው ምግብ ነው የሚበላው ምግብ ነው። ግን እኛ ደግሞ ያው እንደምልሽ ከሌላ ሀገር ስላመጣን የእኛ አሁን ቢፌ ላይ በተያዩ ከሲሪያ የመጣ ምግብ ነበር፣ ፓኪስታን የመጣ ምግብ ነበረን፣ ከኮንጎ የመጣ ምግብ ነበረን፣ ከሱዳን የመጣ ምግብ ነበረን፣ ከኢትዮጵያ የመጣ ምግብ ነበረን። እዚህ ሀገር ደግሞ አሜሪካንም ቢሆኑ ደግሞ ጣሊያኖቹ ለየት ያለ ምግብ የሚሰሩታል። የጣሊያኖቹ ምግብ አለ፣ የፖሊሾቹ ምግብ አለ፣ የአይሪሾቹ ምግብ ነበር ነበር የቻይና ምግብ ነበር። የኮሪያ ምግብ ነበርን እንግዲህ በትንሹ አንድ ከ ከሰላሳ ከአርባ በላይ የተለያዩ አይነት የምግብ ነበረን እንግዲህ ጠረጴዛው ላይ ስለዚህ፣ ሲበላ ሲጠጣ ሲወራ ሲሳቅ ሲደነስ እንደምንለው ቢፌው ራሱ የአሜሪካንን መልክ ያሳያል። እንዴት አሜሪካን ነው የሁሉም ከእያለሙ ሰው ሲመጣ የራሱን ባህሉን ሃይማኖቱን እምነቱን ይዞ መጥቶ ግን ሁላችንም ቦታ እዚህ እንዳለን እና አብረን ተቀላቅለን መኖር እንደምንችል ነው የሚያሳየው። እንግዲህ በምግብ እንኳን የምትመለከቱ እሱ የእሱ አይነት መሆኑን ማየት እንግዲህ ለሚቀጥለው አመት እንመጣለን እኛም ከተጋበዝን እንደ በጣም ትጋበዛለች እንዳልኩት፣ ግን ባዶ እጅ መምጣት አይቻልም። ባትናንት ነው እሱ ነው እግ ውሃም ሆነ ጠላም ሆነ ምግዳቦም ሆነ የሆነ ነገር ተይዞ መመጣት አለበት። ዋናው እሱም ብቻ ነው ሰው የምንጠየቀው። ሰው በሙሉ ያው በራችን ክፍት ነው። በጣም እናመሰግናለን። እንግዲህ ለሚቀጥለው አመት በሰላም ያድርሰን። መልካም በዓል፣ መልካም የምስጋና ቀን ይሁንላችሁ። ለእናንተ የሚሆንላችሁ መልካም የምስጋና ቀን በኬንያ ዩኒቨርሲቲ ተማሪዎች ላይ የተደቀኑ ሁከትንና ጽንፈኝነትን የመሳሰሉ ችግሮች ላይ የሚወያይ ስብሰባ በዚህ ሳምንት ናይሮቢ ውስጥ እየተካሄደ ነው። የቪኦኤዋ ጂል ክሬግ ከናይሮቢ ዩኒቨርሲቲ ያጠናቀረችውን ዘገባ ዝርዝሩን ቆንጅታየ ይዘዋለች። ለኬንያ የኮሌጅ ተማሪዎች የዩኒቨርሲቲ ቆይታቸው በየትምህርት ክፍለ ጊዜው የሚጠበቁባቸው ወረቀቶች የአመት መጨረሻ ፈተናዎችና ሌሊቱን ሙሉ ሲያጠኑ ማደሩ ብቻ አይደለም። በዩኒቨርስቲዎቻቸው ስላሉት የጽንፈኝነትና የሁከት ጉዳዮች ስጋትም መመካከል አለባቸው። እነዚህ ችግሮች ተጨባጭ እንደሆኑ ነው ተማሪዎቹ የሚናገሩት። ሊንዳ ኦችል የኬንያ የብሔራዊ ህብ ህብረትና ውህደት ኮሚሽነር ናቸው። እንዲህ ይላሉ። ለጽንፈኝነት የሚጋለጡት እብዶች አይደሉም። እናንተን የሚመስሉ ሰዎች ናቸው። ልክ አሁን እንደ ለበስኩት ጽድት ያለ ልብስ የሚለብሱ ሰዎች ናቸው። እናንተ እንደምትገምቱት ለምሳሌ ትምህርት ቤት ያልተማሩ ሰዎችም አይደሉም። እንደኛው አይነት ሰዎች ናቸው። ኦችል ይህን ያስገነዘቡት ትናንትና ረቡ ናይሮቢ ዩኒቨርሲቲ ውስጥ በሀገሪቱ ዙሪያ ካሉ ዩኒቨርሲቲዎች ለተሰባሰቡ የተማሪዎች መሪዎች ባሰሙት ንግግር ነው። ከተወያዩባቸው ተማሪዎችን ከሚመለከቱ ችግሮች መካከል ታዲያ በዋናነት የተነሱት ለአክራሪነት ቅስቀሳ የመጋለጡ ጉዳይና ሁከተኛ ጽንፈኝነትን የተመለከቱ ጉዳዮች ነበሩ። ቪክተር ኡሁሩ የሶስት ቀናቱን ስብሰባ ያዘጋጀው የወጣቶች እድገት መርሃ ግብር የተባለ ድርጅት መስራች ፕሬዝደንት ናቸው። ወጣቶች በኑሯቸው ሲከፉ፣ ያኔ ነው ለጽንፈኝነት የሚጋለጡት። ሁከተኛ ቡድኖች ያኔ ነው የሚያገኟቸው። ስለዚህ እኛም የምንሰራው እነዚህን ወጣቶች መርዳት ይገባል በሚል እምነት ነው ምክንያቱም የምጣኔ ሀብት እድሉ በጣም እየጠበበ ስለመጣ በሌሎች የተለያዩ መንገዶች ኑሯቸውን እንዲያሸንፉ እንሻለን። በናይሮቢው ውይይት ላይ የተሳተፈችው አንዷ የተማሪዎች ተወካይ ሱዛን ሙንጌ በበኩሏ የኬንያ ዩኒቨርሲቲ ተማሪዎች የሽብርተኝነትን አደጋ በራሳቸው ደርሶ አይተውታል በማለት በጋሪሳ ዩኒቨርሲቲ 147 ተማሪዎች የተገደሉበትን ጥቃት ታስታውሳለች። ሽብርተኝነት መዘዙ ብዙ ነው ብላም የተማሪዎቹ ተጠሪ ትዘረዝራለች። የምንወዳቸው ሲሞቱብን፣ አዎ እንጎዳለን እንጂ ኢኮኖሚያችንንም ይጎዳል። የሀገራችንን በዓለም ላይ ያላትን ገጽታም ያበላሻል በየቴሌቪዥኑ የዜና ስርጭት የኬንያው ሽብርተኛ ጥቃት እየተባለ ሲወራ ይጎዳናል፣ ግን ከሁሉም ከሁሉም የሚብሰው ጓደኞቻችንን ስለሚነጥቀን ነው። የኬንያ አገር አቀፍ ህብረት ኮሚሽነሯ ሊንዳ ኦችል የዩኒቨርሲቲ ተማሪዎች አክራሪ ፕሮፓጋንዳን፣ ሃይማኖታዊ አስተምሮትን ላልሆነ አላማ መጠቀሚያ ማድረግን፣ ጎሳን መሰረት ያደረገ አክራሪነትን ነቅተው እንዲከላከሉ ይመክራሉ። So the some of the targets of radicalization and violent extremism, how these people recruited. Eh? ለአክራሪነትና ሁከተኛ ጽንፈኝነት አላማቸው የሚመለምሉት ቡድኖች ዩኒቨርስቲዎችን የመሳሰሉ መደበኛ ተቋማትን ኢላማ ያደርጋሉ። በአሁኑ ጊዜ ምን እያደረጉ እንደሆነ ታውቃላችሁ። በጣም ጎበዝ ጎበዝ የሆኑ ተማሪዎችን ነው የሚያጠምዱት። ስለዚህ ኢላማዎቻቸው እናንተ ናችሁ። አያይዘውም ኮሚሽነሯ ሰዎችን ለጽንፈኛ አለማ የሚያነሳሱት እንደ አልሸባብና የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ብቻ እንዳልሆኑ ያስረዳሉ። የፖለቲካ ዓላማቸውን ለማስፈጸም የሚጠቅማቸው ከሆነ በተለይ በምርጫ ወቅት አንዱን ብሔረሰብ በሌላው ብሔረሰብ ላይ ጥቃት እንዲያደርስ የሚቀሰቅሱ ፖለቲከኞችና ሌሎችም አሉ ብለዋል። የኬንያው ምርጫ እየተቃረበ ነው። የሚቀጥለው የአውሮፓውያኑ 2017 ነሐሴ ወር ላይ ነው ሊከናወን የታቀደው። ቆንጅታዬን ለዘገባው እናመሰግናለን። እንግዲህ በመግቢያችን ላይ ያስተዋወቅናችሁ በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን የተባለው ሕጻናትን ለውጊያ መመልመልና መጠቀምን ለማቆምና ለመከላከል መስማማቱን በተመለከተ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን ስናስተናግዳቸው ያመሸ ነውን የመስታወት አራጋው እና ጽዮን ግርማነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዞአችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Stick me on account of my sweet potato pie. Mm -hmm. I'm the fella that she loves the most. The main reason why she left the coast. My little girl senior So much harder than a half